the voice of America ለቀድሞው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ አሸኛኘት ተደርጓል። ጠቅላይ ሚኒስትር አብይ አህመድ የተገኙ መሆኑን ጠቅሶ እስክንድር ፍሬው ተከታዩን ልኳል። ዛሬ ጊዜው የአቶ ኃይለማርያም ደሳለኝ ነበር። እኚህ የቀድሞ ጠቅላይ ሚኒስትር ኢትዮጵያን ለሚጎበኙ የውጭ ሀገር መሪዎች በሚደረገው ደረጃ በብሔራዊ ቤተ መንግስት ከፍተኛ የክብር አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም የቀድሞው መሪ ኃይለማርያም ደሳለኝ ከፍተኛ አድናቆትና ክብር እንደሚገባቸው ተናግረዋል። ላለፉት ሀያ አምስት ዓመታት ገደማ በተለያየ ኃላፊነት ደረጃ ቀን ከሌሊት ሀገሩን በማገልገል የሀገር አገልጋይነት ለትውልድ ያስተማረ ያበቃ የአገልጋይነት መንፈስ የተላበሰ ብቻ ሳይሆን ሰርቨንት ሊደርሺፕ የሚባል ባህሪም የተላበሰ እጅግ ራሱን በማስተማር የሚታወቅ ትሁት ጓደኞቹን የሚወድ ጓደኞቹን የሚያከብር በክብር በክብርና በፍቅር ማገልገል እንደሚቻል ያስተማረን ድንቅ መሪ ስለነበረ ይህ ክብር አይበዛበትም። አቶ ኃይለ ማርያም ወደ ስልጣን ሲመጣ እንደ እኔ አይነት እድል አላገኘም። የሚያስረክበው ምን ማድረግ እንዳለበት የሚመክረው ህዝባችን እቺ ሀገር ምን ትሆናለች ብሎ በሚያስብበት አጣብቂኝ ጊዜ ወደ ስልጣን የመጣ፣ ነገሮች ሁሉ ግራ የሚመስሉበት ጊዜ ወደ ፓወር የመጣ፣ በጣም ፈታኙን ጊዜ እቺን ሀገርና ህዝብ ያሻገረ ቆራጥ መሪን ጭምር ነበር። ኃይለማርያም በፈታኝ ጊዜ የመጣ ቢሆንም ኢትዮጵያ የጀመረችውን ልማት፣ የእድገት ጉዞ ለማስቀጠል ቀን ከሌት የሰራ በሱ ዘመንም የነበረው እድገት እንዲቀጥል ያስቻለ በሙያው ኢኮኖሚስት ሳይሆን በፍጥነት ይህንም ሙያ ተምሮ የሀገሩን እድገት ማስቀጠል የቻለ ብልህ መሪም ነበር። ከሁሉ በላይ ኃይለማርያም እጁ ንጹህ የሆነና ሌብነት የሚጠየፍ ለሁላችንም አርያ መሆን የሚችል በመስራት በመልፋት ብቻ ማገልገል እንደሚቻል ለብዙዎቻችን ያስተማረ ንጽሕናውን እሱና ቤተሰቡ ብቻ ሳይሆን የሥራ ባልደረቦቹና ጓደኞቹ የሚመሰክሩለት፣ አስቸጋሪ ፈታኝ በሆነ የሌብነት ልምምድ ውስጥ ባለንበት በዚህ ዘመን በንጽህና ከሚነገሩ ጥቂት በምሳሌነት ከሚታዩ መሪዎች አንዱ በመሆኑ እንደ ሀገርም እንደ አፍሪካም ራት የሆነ ባህሪና ራስን የማሸነፍ ብቃት ስለሆነ ለዚህም ይህ ክብር ይገባዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግርም ኢትዮጵያ በጥሩ እጅ ወድቃለች ሲሉ በአዲሱ መሪ ላይ ያላቸውን ተስፋ ገልጸዋል ክቡር ጠቅላይ ሚኒስትር እንዲሳካላቸው ካስፈለገ የሁላችሁም የማይነጥፍ ድጋፍ ስለሚያስፈልጋቸው እኔ እንግዲህ ከተሞክሮዬ ተነስቼ እባካችሁ ከመተቸት በፊት ድጋፍ፣ ከመውቀስ በፊት ምክር የሚያስፈልጋቸው በመሆኑ ሁላችሁ በዚህ ጫማ ውስጥ የገባ ሰው ብቻ የሚረዳውን ነገር መረዳት ስለሚከብድ ይሄንን አደራ ለማለት እፈልጋለሁ። ቡቡር ጠቅላይ ሚኒስትራችን ወጣት ናቸው። አፍላ ጉልበት ናቸው። ለሀገራችን ብዙ አስተዋጽኦ ሊያበረክቱ ይችላሉ። አንባቢም ናቸው፣ ምሁርም ናቸው፣ አርቆ አስተዋይም ናቸው። ከእድሜያቸው በላይ የሚያሰላስሉ የሚያስቡ፣ የሚያማትሩ ናቸው። ሀገራችን በጥሩ እጅ ላይ ወጥቃለች እና ይሄንን ለማየት በመታደሌ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። እርግጥ ነው የሀገራችን ኢኮኖሚ በጥሩ መሰረት ላይ ተገንብቷል። የሀገራችን ኢኮኖሚ በዚህ መሰረት ላይ መገንባቱ ብቻ ሳይሆን ዛሬ በእናንተ ፊት መናገር የሚፈልገው የኢትዮጵያ ሕዝብ የሰጠን እድል በጣም ከፍተኛ ነበር። ኢትዮጵያ ሕዝብ እጅግ ታጋሽ፣ አስተዋይ፣ አርቆ አሳቢ፣ ፈጣሪን የሚፈራ ሕዝብ ነው። ይሄ ሕዝብ ባይሆን ኖሮ ዛሬ በፊታችሁ ቆመን ማናችንም መናገር ባልቻል ነበር። ስለዚህ ለዚህ ታላቅ ህዝብ ከልብ የመነጨ ምስጋና ለማቅረብ እፈልጋለሁ። ለቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ክብር በተዘጋጀው ሥነ ሥርዓት ላይ ሚኒስትሮች፣ ዲፕሎማቶች ና ሌሎች እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።